ሰላም ለእናንተ ይሁን። ጋቤና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያ ውስጥ ያለውን ጅምር የፊልም ጥበብ ለማበረታታት ያለሙ የፊልም ውድድሮችና ፌስቲቫሎች እየተበራከቱ ይገኛሉ። ባሳለፍነው ሳምንት መጨረሻ ላይ የተካሄደው ፎከስ ኦን ኤብሊቲ የተሰኘው ፌስቲቫል ከእነዚህ ማሳያዎች መካከል አንዱ ነው። ግቡ ግን ሰፋ ያለ ነው። ፎከስ ኦን ኤብሊቲ ይህ ፌስቲቫል በአካል ጉዳተኞች ላይ ያነጣጠሩ ከ30 በላይ አጫጭር ፊልሞች የተስተናገዱበት መድረክ ነበረ። ዛሬ ምሽት ስለ ፌስቲቫሉና ተያዥ ጉዳዮች የሚያጫውተን እንግዳ ጋብዣለሁ። ሚኪያስ ታዲዮስ ሙልጌታ ይባላል የፌስቲቫሉ የኢትዮጵያ ቅርንጫፍ ኃላፊ ነው። የሙዚቃ ግብዣና ተጨማሪ ዘገባም ይኖረናል። አብራችሁን ስለምታመሹ በእጅጉን እናመሰግናለን። ስለዚህ የምንጀምረው የመጀመሪያ የፊልም አጭር ቪዲዮ ይሆናል። በነገራችን ላይ ፎከስ ኦናቢሊቲ የሚባለው ፊልም ፌስቲቫል መቀመጫውን ሲድኒ አውስትራሊያ ያደረገ ኢንተርናሽናል ሾርት ፊልም ፌስቲቫል ነው። መጀመሪያ ሀያ ሀያ ላይ ኮቪድ ኢትዮጵያ ላይ በገባበት ወቅት ሰሞን ፕሮግራሙ እዛ ላይክ ይተላለፍ ነበር እና ለመጀመሪያ ጊዜ የእኔ ፊልም ተልኳል። እዛ ሀገር ኢትዮጵያን ወክለው ለመጀመሪያ ጊዜ ያሸነፈው ስታች ኦፍ ሰክሰስ የሚለው የእኛ ፊልም ነበር፣ የኢትዮጵያ ፊልም ነበር ከ247 ኢንትሪዎች ውስጥ የሀውልቶቹን አሰራር ስመለከት የኔን የህይወት አስተሳሰብ የሚገልጽ እየመሰለኝ በጣም እገረማለሁ። የተሰበረ ሀውልት፣ በዘንግ የተያዘ ሀውልት፣ ራሱን ችሎ የቆመ ሀውልት። ከዛ በኋላ ነው ከፌስቲቫል አዘጋጆቹ ጋር ተነጋግረን ይህንም ፌስቲቫል ወደዚህ ሀገር ብናመጣው አንደኛ ለሀገራችንም ጥሩ ነው። አካል ጉዳተኛ ሆነው ደግሞ የክሪኤቲቭ ሴክተር ላይ መግባት የሚፈልጉን ፍሬዝ ማድረግ እንችላለን፣ ኢንስፓየር ማድረግ እንችላለን ብለ ስላሰብን ከነሱ ጋር ተነጋግረን ፌስቲቫሉን አምጥተነዋል። ፎከስ ኦናቢሊቲ አራት መቀመጫዎች አሉት ዓለም ላይ አንደኛው ሲድኒ አውስትራሊያ ነው። ሁለተኛው አሜሪካ ነው። ሶስተኛው ማላዊ ነው። አራተኛው ላይ የመጨረሻው ደግሞ ኢትዮጵያ ነው። ፎከስ ኦናቢሊቲ ኢትዮጵያ በሚል ማለት ነው። በዚህ ምክንያት ፎከሶናቢሊቲ መጀመሪያ ስንጀምረው እዛ ሀገር ላይ ያየናቸውን አዋርድ ፕሮግራም በእጅጉም ያስቀና ነበር። ምክንያቱም እንደምናውቀው የኢትዮጵያ ፊልም ኢንዱስትሪ ላይ የአካል ጉዳተኝነት ካራክተር አልተለመደም። ቢኖር ራሱ አካል ጉዳተኛ ያልሆነ ሰው ነው የሚጫወተው ያንን ካራክተር ወይንም ደግሞ በሌላው ዘርፍ ላይ አይሳተፉም። ስለዚህ ይህንን አስበን ምናልባት በዚህ አዋርድ ፕሮግራም ወደ ክሬቲቭ ሴክተር የሚገቡትን አካል ጉዳተኞች ቁጥር መጨመር እንችላለን ብለን ስላሰብን ፌስቲቫሉ መጀመሪያ ላውንች አደረግነው። ሶ ወደ የካቲት አካባቢ ነው ላውንች ያደረግነው ላስት ይር። አልጠበቅንም ነበረ መጀመሪያ በጣም በትንሽ ሶሻል ሚዲያ ፕሮሞት ያደረግነው ፊልም ካሏችሁ በአካል ጉዳት ላይ ያተኮረ ማንኛውም አይነት ሰው አምስት ደቂቃ በታች ፊልሞች ካሏችሁ እኛ ጋር አስገቡ። በዚህም ሁለት አይነት አዋርድ አለ። አንደኛው አውስትራሊያ እንልካለን ያንን ፊልሞች እዛ ተወዳ ተቀጥረው ከዛ በኋላ ደግሞ እዚህ ደማቅ አዋርድ ፕሮግራም አዘጋጅተን በአስራ አምስት ካተጎሪ ውድድር አለ ብለን ፕሮሞት አድርገን ነበረ። እና እኛ ጀስት ኤክስፔክት ያደረግነው ነው ኦልሞስት በጣም ትንሽ ፊልሞችን ነበረ ካሰብነው በላይ ሆኖ ሰላሳ ሶስት የኢትዮጵያ ፊልሞች ሀገራቸውን ወክለው ኢንተርናሽናሊ ተወዳድረዋል። በዚህም በአካል ጉዳተኞች የተሰሩ ፊልሞች ናቸው። ከዚህም ውጭ ደግሞ ሌላ ፊልም ሰሪዎቹ ነው ስለ አካል ጉዳት ጥሩ የሆነ ታሪክ ያላቸውን መርጠን እኛም ደግሞ ቴክኒካዊ እርዳታ በመስጠት እነዚህም ፊልሞች አዘጋጅተን ነበረ። ስለዚህ እነዚህ ሰላሳ ሦስት ፊልሞች ተልከው ካለቁ በኋላ ሲድኒ አውስትራሊያ ሀገር ጥሩ የዳኝነት ፕላትፎርም ነበረ። ኦልሞስት ስድስት ወር የፈጀ እንደገና ኢትዮጵያዊ ፊልም በእስክንድር የተሰራ ህሊና የተባለ ኢትዮጵያዊ ፊልም በቤስት ኢንተርናሽናል ቲዮርት ፊልም በአምስት ሺህ ዶላር ያሸንፋል። አሁንም ትልቅ ኢንስፓይሬሽን ፈጥሮ ነበረ። ከዛ በኋላ እነዚህን ፊልሞች እዚህ ሀገር መልሰን ኮምፒት ማድረግ ነበረብን። ካሸነፈው ፊልም ውጭ በአስራ አምስት ካታጎሪ እነዚህ ፊልሞች ኮምፒት ማስደረግ ጀመርን። በዚህም ዳኝነቱ ላይ የሀገራችን ፊልም ማህበሮችና ኢንተርናሽናል ፊልም አሶሲሽኖችን አሳትፈን እንደገና ፊልሞቹን ኮምፒት ማስደረግ ዓላማችን ነበረ። እነዚህም የተሳተፉ አካላት የኢትዮጵያ ፊልም ፕሮዲሰሮች ማህበር፣ የኢትዮጵያ ፊልም ሰሪዎች ማህበር እና አያትሲ ፊልም ማህበር ናቸው ኢትዮጵያ ውስጥ ከዛም ደግሞ ራሱ የሲድኒ አውስትራሊያ ፎከስ ኦን አቢሊቲ ነጥብ ላይ አግዘውን ነበረ። ከጀርመን ያላሰብነው የፓርትነርሽፕ ጥያቄ ቀረበልን። ዩኒፋይድ ፊልም ሜከርስ የሚባሉ በቤስት አኒሜሽን፣ ቤስት ኤዲቲንግ እና ቤስት ሲኒማቶግራፊን እነሱ ይዘውልን አጠቃላይ የዳኝነት ስርዓቱን በነዚህ የዳኝነት መርሃ ግብር አካሄደን ነበረ። አስር አዋርዶች በክሬቲቭ ሴክተር ላይ ብቻ ናቸው። ቤስት አክተር፣ ቤስት አክትረስ፣ ቤስት ስክሪፕት፣ ቤስት ዳይሬክቲንግ እንደዚሁም ቤስት ሲኒማቶግራፊ። በጣም ደግሞ ካላሰብነው ውጭ የሆነብን ቤስት አኒሜሽን ነበረ። ሁለት አኒሜሽን ፊልሞች ያልተለመዱ ኢትዮጵያ ውስጥ ገብተው ነበረ። አስሩ በዛው ላይ ሲሆኑ፣ አምስቱ ግን ከክሬቲቭ ሴክተር ውጪ ያሉ አካል ጉዳተኞችን ፕሬዝ የምናደርግበት ነበር አምስቱ አዋርዶች ተጨማሪ አዋርዶች ናቸው። እንዲያደርግንበት ምክንያት ሾርት ፊልም ፌስቲቫል መሆኑ ቀርቶ አጠቃላይ የአካል ጉዳተኞች የአዋርድ ፕሮግራም የማድረግ እቅድ ስላለን፣ አምስቱ አዋርዶች አንደኛው በቤስት አድቮኬት አዋርድ ነው። ሁለተኛው ቤስት አንትረፕኖርስ ወይም ቤስት የስራ ፈጣሪዎች አዋርድ ነው። ቤስት ፓራሎምፒክ አዋርድ ነበር። አትሌት ትግስት ገዛኝ ተሸልማለች። ላይፍ ታይም አቺቭመንት አዋርድ ላይ የምናውቀው የምናከብረው አርቲስት አርቲስት ይርዳው ጤናው በላይፍ ታይም ወይም በህይወት ዘመን ተሸላሚ ተሸልሞ ነበረ። ከነዚህ ውጭ እነዚህ አምስቱ አዋርዶች ከክሬቲቭ ሴክተር ውጭ ናቸው። በጆርናሊስት አዋርድ ደግሞም ነበረ። አጠቃላይ የነበረው መርሃ ግብር ይሄ ነበረ። በፎከስ ኦን አቢሊቲ ፎከስ ኦን አቢሊቲ የሚባለው ፊልም ፌስቲቫል መቀመጫውን ሲድኒ አውስትራሊያ ያደረገ ኢንተርናሽናል ሾርት ፊልም ፌስቲቫል ነው። መጀመሪያ ሀያ ሀያ ላይ ኮቪድ ኢትዮጵያ ላይ በገባበት ወቅት ሰሞን ፕሮግራሙ እዛ ላይክ ይተላለፍ ነበር እና ለመጀመሪያ ጊዜ የእኔ ፊልም ተልኳል። እዛ ሀገር ኢትዮጵያን ወክለው ለመጀመሪያ ጊዜ ያሸነፈው ሳቸው ኦፍ ሰክሰስ የሚለው የእኛ ፊልም ነበር፣ የኢትዮጵያ ፊልም ነበር ሁለት መቶ አርባ ሰባት ኢንትሪዎች ውስጥ ከዛ በኋላ ነው ከፌስቲቫል አዘጋጆቹ ጋር ተነጋግረን ይህንም ፌስቲቫል ወደዚህ ሀገር ብናመጣው አንደኛ ለሀገራችንም ጥሩ ነው። አካል ጉዳተኛ ሆነው ደግሞ የክሬቲቭ ሴክተር ላይ መግባት የሚፈልጉን ፍሬዝ ማድረግ እንችላለን፣ ኢንስፓየር ማድረግ እንችላለን ብለን ስላሰብን ከነሱ ጋር ተነጋግረን ፌስቲቫሉን አመትተነዋል። እንደምናውቀው የኢትዮጵያ ፊልም ኢንዱስትሪ ላይ የአካል ጉዳተኝነት ካራክተር አልተለመደም። ቢኖር ራሱ አካል ጉዳተኛ ያልሆነ ሰው ነው የሚጫወተው ያንን ካራክተር ወይንም ደግሞ በሌላው ዘርፍ ላይ አይሳተፉም። ስለዚህ ይሄንን አስበን ምናልባት በዚህ አዋርድ ፕሮግራም ወደ ክሬቲቭ ሴክተር የሚገቡትን አካል ጉዳተኞች ቁጥር መጨመር እንችላለን ብለን ስላሰብን ፌስቲቫሉን መጀመሪያ ላውንች አደረግነው። ሶ ወደ የካቲት አካባቢ ነው ላውንች ያደረግነው። ላስት ይር አልጠበቅንም ነበረ። መጀመሪያ በጣም በትንሽ ሶሻል ሚዲያ ቻናሎች ፕሮሞት ያደግነው ፊልም ካላችሁ በአካል ጉዳት ላይ ያተኮረ ማንኛውም አይነት ሰው አምስት ደቂቃ በታች ፊልሞች ካሏችሁ እኛ ጋር አስገቡ። በዚህም ሁለት አይነት አዋርድ አለ። አንደኛው አውስትራሊያ እንልካለን፣ ያንን ፊልሞች እዛ ተወዳድረው ከዛ በኋላ ደግሞ እዚህ ደማቅ አዋርድ ፕሮግራም አዘጋጅተን በአስራ አምስት ካተጎሪ ውድድር አለ ብለን ፕሮሞት አድርገን ነበረ። ዳኝነቱ ላይ የሀገራችን ፊልም ማህበሮችና ኢንተርናሽናል ፊልም አሶሲሽኖችን አሳትፈን እንደገና ፊልሞቹን ኮምፒት ማስደረግ ዓላማችን ነበረ። እነዚህም የተሳተፉ አካላት የኢትዮጵያ ፊልም ፕሮዲሰሮች ማህበር፣ የኢትዮጵያ ፊልም ሰሪዎች ማህበር እና የፊልም ማህበር ናቸው ኢትዮጵያ ውስጥ። ከዛም ደግሞ ራሱ የሲድኒ አውስትራሊያ ፎከሶና ቤኔቲ ነጥብ ላይ አግዞውን ነበረ ከጀርመን ያላሰብነው የፓርትነርሽፕ ጥያቄ ይቀረበልን ዩኒፋይድ ፊልም ሜከርስ የሚባሉ በቤስት አኒሜሽን፣ ቤስት ኤዲቲንግ እና ቤስት ሲኒማቶግራፊን እነሱ ይዘውልን አጠቃላይ ዳኝነት ስርዓቱን በነዚህ የዳኝነት መርሃ ግብር አካሂደን ነበረ። አስር አዋርዶች በክሬቲቭ ሴክተር ላይ ብቻ ናቸው። ቤስት አክተር፣ ቤስት አክትረስ፣ ቤስት ስክሪፕት፣ ቤስት ዳይሬክቲንግ እንደዚሁም ቤስት ሲኔማቶግራፊ በጣም ደግሞ ካላሰብነው ውጭ የሆነብን ቤስት አኒሜሽን ነበረ። ሁለት አኒሜሽን ፊልሞች ያልተለመዱ ኢትዮጵያ ውስጥ ገብተው ነበረ። አስሩ በዛው ላይ ሲሆኑ፣ አምስቱ ግን ከክሬቲቭ ሴክተር ውጪ ያሉ አካል ጉዳተኞችን ፍሬዝ የምናደርግበት ነበር። ወደ ዘንድሮው የሽልማት ስነ ስርዓትና የፊልም ፌስቲቫል እንመለስና ምን ያክል ፊልሞች ቀረቡ የአብዛኞቹ ፊልሞችስ ትኩረት ምን ላይ ነበር ሰላሳ ሶስት የኢትዮጵያ ፊልሞች ነበሩ የቀረቡት በእኛ ፕላትፎርም ላይ ሰላሳ ሶስቱም በአጠቃላይ ስለ አካል ጉዳተኝነት ብቻ ነው ያተኮሩት ሀያ ስምንት ፊልሞች በሾርት ፊልም ካተጎሪ ብቻ ነው የገቡት አምስቱ ደግሞ በዶኪመንትሪ ነው አምስት ዶኪመንተሪ ነበረ ሀያ ስምንት ደግሞ በሾርት ፊልም ነበሩ። አንጋፋ ተዋንያን እና አንጋፋ የፊልም ሰሪዎች ተሳትፈውበታል። ከዛ ውጭ ግን አብዛኛው ጀማሪ የፊልም ሰሪዎች ናቸው የተሳተፉበት። ፊልም ሰሪዎቹ አጠቃላይ ሆነውም የተጫወተዋሉ ሙሉ ለሙሉ ደግሞ አካል ጉዳተኞች የተሳተፉበት ፊልሞች ነበሩ። ከነዚህ ውስጥ ደግሞ እነዚህ ፊልሞች በጣም እኛ ያስገረመን እንደገና የሚባል ሾርት ፊልም በአኒሜሽን ዘርፍ አሸንፎ ነበር። ፊልም ደግሞ ከጠበቅነው በላይ ፊድባክ ያገኘ ነው። ኢትዮጵያ ውስጥ የአኒሜሽን ዘርፍ ወይም የቪኤፌክስ ዘርፍ እዚህ ደረጃ ይደርሳል የሚል ግምት አብዛኛው አልነበራቸውም ነበር። በዚህም ደግሞ እጅግ ኮርተናል። አጠቃላይ ፕሮግራሙ የነበረው በሀያት ሬጀንሲ ነበር። ትናትና የሁለት ቀን ፌስቲቫል ነበረ ያደረግ ነው። ከአዋርድ ናይቱ ውጪ በቫምዳስ ኢንተርቴንመንት ወይም ቫምዳስ ሲኒማ እነዚህም ፊልሞች ስክሪኒንግ ነበረን። እዚህ ፌስቲቫል ላይ ደግሞ ከፊልም ውጪ ፓናል ዲስከሽን፣ ሁለት ፓናል ዲስከሽኖችን አካሄደን ነበረ። አንደኛው ከተለያዩ ከመንግስት ሴክተር የተወጣጡ አካላት የተሳተፉበት ለኢንክሉሲቪቲ ወይም አካታችነት ያካሄደ ፓናል ዲስከሽን ነበረ። ሁለተኛው ደግሞ በክሪኤቲቭ ሴክተር ላይ ዋስ ሾርት ፊልም ሜኪንግ እንደገና ደግሞ ፊልሞቻችን ላይ አካል ጉዳተኞችን እንዴት እናሳትፋለን የሚል ከተለያዩ ፕሮሚነንት ፊልም ሜከሮች ጋር የነበረን ፓናል ዲስከሽን ነበረ። ፊልም ስክሪኒንግ ነበረ። እዚህ ፕሮግራም ላይ ደግሞ የባዛርና ኤግዚቢሽን ነበሩ። ባዛርና ኤግዚቢሽኑ ላይ አጠቃላይ እደ ጥበቦች፣ ክራፍቶች፣ ስዕሎች እንዲሁም የተለያዩ መገልገያ መሳሪያዎች በአካል ጉዳተኞች ብቻ የተሰሩ ኤግዚቢሽን ላይ ቀርብ ለሽያጭም ቀርቦ ነበር። እንዲህ ያሉ የፊልም ፌስቲቫሎች እንዲህ ያሉ የሽልማት ስነ ስርዓቶች በተለይ ኢትዮጵያ ውስጥ ላሉ በርካታ አካል ጉዳተኞች የሚኖራቸው ፋይዳ ምንድን ነው? ምንድን ነው ጥቅሙ? ከእነሱስ ያገኛችሁት ምላሽ ምን ይመስላል? ያገኘነው ምላሽ ነው እንደውም፣ ከዚህ በኋላ በእጥፉ እንሰራለን ብለን በጣም ሙቪ ያደረገን ነገር ምክንያቱም ብዙ መስራት ይጠበቅብናል ብለው ያሰቡ ሰዎች። በነገራችን ላይ ይርዳው ትናንትና አልተገኘም ነበር እና ከነበረበት ቦታ ቪዲዮ ልኮልን ነበር የምስጋና ቪዲዮ። እሱን ስንከፍት እኛም ሰርፕራይዝ ይነን ነበረ። አንድ ያለው ንግግር ነበር። በአርት ሴክተር ላይ ማለትም በሙዚቃው ላይ እኔና ተሾመ ማሰግድ ብቻ ነው ያለ ነው ዙፋኑ ላይ ያለ ነው። ይህም ደግሞ የሆነበት ምክንያት እንደዚህ አይነት መርሃ ግብሮች አለመካሄዳቸው፣ ሪኮግኒሽን አለመኖራቸው፣ ድጋፍ አለመኖሩ ብዙ አካል ጉዳተኛ አርቲስቶችን እንዳናፈራ አድርጎናል የሚል ንግግር አድርጎ ነበረ ይህም ደግሞ እኛም በጣም ትኩረት ወስደን ልንሰራበት የሚገባው ነገር እንደሆነ ግንዛቤ ወስደን ነበረ። ይሄ ፌስቲቫል በመካሄዱ ምክንያት ብቻ ብዙ ፊልም ፕሮዲሰሮች ቀጣይ ስራዎቻቸውን ከተለያዩ አካል ጉዳተኞቻቸው ጋር ብቻ ይሰራሉ። ማለትም አሁን እንደምናውቀው የቲቪ ሾዎች፣ ፊልሞች ስናይ አካል ጉዳተኛ ሆኖ የሚጫወተው ገጸ ባህሪ አንድ ታዋቂ አካል ጉዳተኛ ያልሆነ ሰው ነው። ከዚህ በኋላ አትሊስት እንኳን ሆኖ መጫወትን እንዲሁም ደግሞ በጽሁፍ በዳይሬክቲንግ በኤዲቲንግ፣ በተለያዩ አይነት ዘርፍ ላይ እንዲሳተፉ ትልቅ ድርሻ እንዲኖረው ነው ይሄ ፌስቲቫል ያለው ነገር። ከዚህ ውጭ ደግሞ ቀጣይ አሁን በዚህ ዓመት አስራ አምስት አዋርድ ነው ያለው። አስራ ስድስተኛው ሆነረብል አዋርድ ነበር ማለትም በርቱ እንደማለት ለመጀመሪያው የአካል ጉዳተኞች የቴሌቪዥን ቻናል ተከፍቶ ነበር። እነሱም በርቱ ለማለት ስጦታ ሰጠ። ከሱ ውጭ ግን አስራ አምስት ካታጎሪዎች አስራአምስት አምስት ካታጎሪዎች የተለያዩ ዘርፎች ነበሩ። ቀጣይ ዓመት ላይ ከዚህ በላይ እንጨምረን በአካል ጉዳት ዘርፍ ላይ ያሉ የተለያየ ኢንዱስትሪ ላይ ያሉ ሰዎችን ፍሬዝ ማድረግ እንጨምራለን። የዛን ጊዜ ብዙ መስራት ብዙ ስኬት ላይ ማተኮር እንዲችሉ ግንዛቤ ማስጨበጥ እንችላለን ብለን ነው የምናስበው። ሚኪያስ ከመለያየታችን በፊት ወደ 33 ፊልሞች ናቸው የቀረቡ። በርካታ ወጣት ኢትዮጵያውያን ፊልም ሰሪዎች የፊልም ስራዎቻቸው ለእናንተ አቅርበዋል። ከማይረሱ ወይንም ደግሞ የተመልካችን ምላሽ በሰፊው ካገኙ ስራዎች መካከል የምትጠቅሳቸው ይኖራሉ? ያው ትናንትና የተወሰኑትን ፊልሞች እያሳየን ነበረ። ከዶኪመንትሪ ፓወር ኦፍ ቲንኪንግ የሚባል ወይም የማሰብ ሀይል የሚባል አንድ ዶኪመንትሪ ነበረ። በሳዳም አብዱል የሚባል አንድ ወጣት አካል ጉዳተኛ ዙሪያ የተሰራ ዶክመንተሪ ነበረ። ምን ያህል ከችግር ተነስቶ አንድ ኤንጂኦ ላይ የኮምፒውተር ኢንጂነር ሆኖ እየሰራ እንደሆነ የሚተርቅ ታሪክ ነው። በጣም ሰዎችን ሙቪ ያደረገና ለፊልሙ ደግሞ መልካም አስተያየት የያዘ ፊልም ነበር። ከሱ ውጪ በዋነኝነት ቅድም እንደጠቀስኩት እንደገና የሚለው አኒሜሽን ፊልም፣ ፊልሙ ትንሽ አከራካሪ ነበረ። በታሪክ ዙሪያ ፓናል ዲስከሽን ላይ ትንሽ አከራካሪ ነበረ፣ ምክንያቱም ካራክተሩ አካል ጉዳተኝነቱን ተቀብሎታል አልተቀበለውም የሚል ሰፊ የሆነ ውይይትም ነበረው። ሁለተኛውም አኒሜሽን ሁለተኛ እድል የሚባል አኒሜሽን ነበረ። እሱም እንደዚህ ውብ አድርጎ ነበር። የመጨረሻ ኢፍ አይ ዌር የሚል ቤስት ሳውንድ ያሸነፈ ፊልም አለ። እንደዚሁም ደግሞ መነጋገሪያ እና አነጋጋሪ ነጥቦችን የያዘ ፊልም ነበረ። ስላ ሶስቱንም እውነት ለመናገር ብዙ ሰው አይቶ ጥሩ ፊድባክ ይዘው ነበረ። ከሱ ውጭ ግን እነዚህ ዋና ዋና ፊልሞች ነበሩ። ኒኪያስ ታዲዮስ ሙሉጌታ፣ ፎከስ ኦን ኤቢሊቲ ስለተሰኘው የፊልም ፌስቲቫልና ና የሽልማት ስነስርዓት ስለነገርከን በእጅጉ ደስ ብሎናል። መልካም ምሽት ይሁንልህ። በጣም ነው ማመሰግነው። በጣም አመሰግናለሁ። ከግማሽ ክፍለ ዘመን በፊት በአማርኛ ቋንቋ በክቡር ዶክተር ሀዲስ አለማየሁ የተጻፈው ፍቅር እስከ መቃብር መጽሐፍ ዘመን ከማይሽራቸው የሥነ ጽሑፍ ሥራዎች መካከል የመሆኑ ነገር ዛሬም ይወሳል። ይህንን መጽሐፍ በትግረኛ ቋንቋም ለአንባቢያን ሊደርስ ይገባል ያለ አንድ ወጣት አስመራ ላይ ወደ ትግርኛ ቋንቋ መልሶታል። ብርሃን በርሀ ሙሉ ጉዳዩን ይነግረናል። በ1950ዎቹ መጀመሪያ በአንጋፋው ኢትዮጵያዊ ጸሐፊ ሀዲስ አለማየሁ የተጻፈውና በብዙ ጸሐፊዎችና አንባቢዎች ትልቅ አድናቆትን ያገኘው ለኢትዮጵያ ዘመናዊ ጽሑፍም ፈር ቀዳጅ እንደሆነ የሚነገርለት ፍቅር እስከ መቃብር የተሰኘው ልብወለድ መጽሐፍ ፍቅሪ ክሳብ መቃብር በሚል አርእስት በኤርትራዊ ተርጓሚ መምህር አለም ዘርአይ ወደ ትግርኛ ተተርጉሞ በዚህ ወር መጀመሪያ ላይ ለንባብ በቅቷል። በ1980 በኢትዮጵያ ነገሌ ቦረና የተወለደው የመጽሐፉ ተርጓሚ መምህር አለም ገና የአምስት ዓመት ልጅ እያለ ነው ከቤተሰቦቹ ጋር ወደ ኤርትራ የመጣው። ማየት የተሳነው በመሆኑም የአንደኛ ደረጃ ትምህርቱን በአብርሃ ባህታ የአይነ ስውራን ትምህርት ቤት፣ የመካከለኛና ሁለተኛ ደረጃ ትምህርቱን ደግሞ ማየት ከሚችሉ ተማሪዎች ጋር ተቀላቅሎ በአስመራ ትምህርቱን በመከታተል በ2003 ዓመተ ምህረት ከኮሌጅ ማይነፌ በስነ ቋንቋና ስነ ጽሁፍ መመረቅ ችሏል ለአምስት ዓመታት በአስተማሪነት ሙያ እንደሠራና ከ2009 ጀምሮ በኤርትራ የባህልና ስፖርት ኮሚሽን ጽፈት ቤት በተማረበት የሙያ ዘርፍ በመስራት ላይ እንደሚገኝ የተናገረው መምህር አለም በብሬል የተጻፈ የፍቅር እስከ መቃብር ቅጂ ባለመኖሩ የማንበብ እድል ባያገኝም በድምፅ የተዘጋጀ የመጽሐፉን ትረካ አግኝቶ ካዳመጠ በኋላ ግን በታሪኩ ይዘት ተመስጦ ወደ ትግርኛ ሊተረጉመው እንደቻለ ለቪኦኤ ተናግረዋል የመጽሐፉን ትረካ እያዳመጠ በመሃል ፖዝ እያደረገ ወይ እያቆመና ደግሞ እየሰማ ወደ ትግርኛ እንደተረጎመው በማመልከት ስራው ከባድና አስቸጋሪ ቢሆንም የተፈጥሮ ስጦታውን ተጠቅሞ ችግሩን እንደተወጣው መምህር ዓለም አስረድተዋል። ኣብ ስራሕ ክብድ ዝበላ እዩ ሓቂ እዩ ምዝ ዘሎ ባህርያዊ ስንክልና እቲ ዓይንና ክኸውን ዝኽእል ነገር እዚ ንና ይንሓና ብዓብዩ እቲ ናይ ምስማዕ ተኽእሎና እዩ ዝበዝሐ ክንሰርሕ ዝኽእለና እሞ ስራው ከበድ ያለ ነው። ማየት የተሳነን ሰዎች ጆሮአችን እንደ አይናቸው ሆኖ ነው የሚያገለግለን። ልዩ የመስማት ተሰጥኦን ስላለንም ታሪኩን እያዳመጥኩ ወደ ትግርኛ እንድተረጉመው ረድቶኛል። የተጠቀምኩበት ሶፍትዌርም በጣም አግዞኛል። ከዚህ በተጨማሪ የተራኪው ወጋየሁ ንጋቱ አተራረክም መሳጭ በመሆኑ ስራውን እስኪጨርስ ክብደቱ አልታወቀኝም ነበር ብለዋል። አፉን በአማርኛ ቢፈታም የአምስት ዓመት ልጅ እያለ ወደ ኤርትራ በመምጣቱ አማርኛ ከመስማት ውጪ መናገር እንደማይችል የሚናገረው መምህር ዓለም በቤት ውስጥ ከቤተሰቦቹ የሚሰማውና የሚመለከተው የአማርኛ ፊልም ለስራው መሳካት እንደረዱት አብራርተዋል። በመጽሐፉ ምረቃ ላይ ምልከታውን ያቀረበው የፍቅር እስከ መቃብር አርታኢ ገጣሚና ጸሐፊ መለስ ንጉሴ ከሰላሳ ዓመት በፊት መጽሐፉን እንዳነበበውና በዩኒቨርሲቲ ቆይታውም እንደ አንድ የአፍሪቃዊ ተምሳሌ ጽሑፍ በኮርስ ደረጃ እንደተማረው በማስታወስ መጽሐፉ ወደ ትግርኛ መተርጎሙ ትልቅ እንደምታ እንዳለው አስረድተዋል። ከም ኣብነት ናይ ኣፍሪቃዊ ስነ ፅሑፍ ሓንቲ እያ ኣብቲ ናይ ኢትዮጵያ ከዓኒ ማስተር ፒስ እያ መፅሓፍ እዚኣ መፅሓፉ የአፍሪቃ ስነ ጽሑፍ ተምሳሌት ነው። በኢትዮጵያ ከተጻፉ መፅሓፍትም እንደ አንድ ማስተርፒስ ነው የሚወሰደው። ስለዚህ እንደዚህ ዓይነት መፅሓፍ ወደ ትግርኛ መተርጎሙ ትልቅ ነገር ነው ብለዋል። አንጋፋውን ደራሲ ሐዲስ አለማየሁን እንደ አንድ አፍሪካዊ ጀግና ጸሐፊ እንደሚያየውና እንደሚያደንቀው የሚናገረው ገጣሚና ጸሐፊው መለስ ንጉሴ የመጽሐፉ አርእስት በራሱ ትልቅ መልእክት ያዘለ ነው ብለዋል። ንኩሉ ሰብሲ ብፍቅሪ ኢሉ እንተዝዝምር ክሳብ ታ ናይ ዕምርካ መወዳእታ ሲ ብፍቅሪ እንተተኸዱ ኩሉ ነገር ፅቡቅ ክመፅእ ይኽእል ዝብል እዩ ሕጂ ኣብኡ ዘሎዎ መስዋዕቲ ከቢድ ነገር እዩ እቲ ናይ ሰብለ ወንጌል ሁሉም ሰው ስለ ፍቅር ቢዘምርና እስከ ህይወቱ ፍጻሜ በፍቅር ቢጓዝ ህይወት ጥሩ ትሆን ነበር። በታሪኩ ያለው የሰብለ ወንጌልና የበዛብህ ታሪክም ይህን ነው የሚያስተምረን። ሰብለ ወንጌል ከጥሩ ኑሮ እውነተኛ ፍቅርን መርጣ የፊውዳሉን ሥርዓት ሰብራና ተቃውማ ለፍቅር የከፈለችው መሥዋዕትነት ፍቅር ምን ያህል ትልቅ ነገር እንደሆነ የሚያሳይ ነው። አንድ ማየት የተሳነው ሰው በራሱ ተነሳሽነት ይህን ትልቅ መጽሐፍ ተርጉሞ ለንባብ በማብቃቱ ምስጋና ሊቸረው ይገባል ብለዋል። የአማርኛውንና የትግርኛ ትርጉም ስራውን እንዳነበበ የተናገረው ሌላው በመጽሐፉ ላይ አስተያየቱን የሰጠው ጸሐፊ ዘመንፈስ ኃይሌ በበኩሉ የትርጉም ስራ ለሚተረጎሙበት ቋንቋ እድገት ትልቅ አስተዋጽኦ እንዳለው አስረድቷል። ኩሉ ጊዜ ናይ ትርጉም ስራ ናብ ሓደ ቋንቋ ብፍላይ ከምዚኦም ዝኣመሰሉ ጥንታውያን ክላሲካውያን ዝኾኑ ስርዓት ናይ ስነ ፅሑፍ ነቲ ተተርጊሙ ዝመፀሉ ዘሎ ቋንቋ ሓደ ዓብዪ ጸጋ እዩ ካብኡ ብፍላይ በዓል ሃዲስ ዓለማየሁ ዝኣኽሉ ኣርካናት ደረስቲ ከዓ የትርጉም ስራዎች በተለይ ደሞ እንደ ፍቅር እስከ መቃብር ያሉ ጥንታዊና ክላሲካዊ መጽሐፍት ወደ ሌላ ቋንቋ ሲተረጎሙ ለሚተረጎምለት ቋንቋ እንደ አንድ ትልቅ ጸጋ ነው የሚቆጠረው። በተለይ ደሞ እንደ አንጋፋው ሃዲስ ዓለማየው የራሳቸው ልዩ የአጻጻፍ ስልትና ዘዴ ያላቸው ጸሐፊዎች የህብረተሰቡን ቋንቋ፣ ባህል ፖለቲካ፣ ኢኮኖሚና የመሳሰሉ ነገሮችን በጥልቀት የሚጽፉ በመሆናቸው ለሚተረጎምለት ቋንቋ እድገት ትልቅ አስተዋጽኦ ያበረክታል ብለዋል። መምህር ዓለም የፍቅር እስከ መቃብር መጽሐፍ ይዘቱንና ለዛውን ሳይቀይር ቀጥተኛ የቃል በቃል የትርጉም መንገድ እንደተጠቀመ የተናገረው ጸሐፊ ዘመንፈስ ከትርጉም አንጻር ግን ከአንጋፋው ደራሲ ሃዲስ ዓለማየሁ የቋንቋ ተሰጥኦና ረቂቅ የአጻጻፍ ዘይቤ ጋር ሲነጻጸር ገና የሚቀረው ነገር እንዳለ ሆኖ ለወጣት አንባቢያን የሚመጥን የትርጉም ሥራ እንደሆነም አስተያየቱን ሰጥተዋል። ለአሜሪካ ድምፅ ብርሃነ በረሀ ከአስመራ። ድግሙ የተከደኑ አይኖቹን ገለጥ አድርጎ በፊቱ የቆሙትን መነኩሴ ያየና፣ ሰብለ አለ ጣር በሚጎትተው ድምፅ Come lay also so አብረን ስላመሸን በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ እስከሆን ድረስ አብሮን ነበረ። መልካም ምሽት።